Gabina Salam, salam, gababalu DJ fatso That's a brand name. That's a brand name. I stand behind it. I guarantee it. They know that even if they don't know me any more than they know the, the the chairman of General Mills. DJ fatso My man. God loves me. This is the DJ Fatsu exclusive.

ሰላም፣ ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዲጄ ፋቱ ነኝ። ከዚህ ከአሜሪካን ድምፅ ስቱዲዮ 13 በቀጥታ የሚተላለፍላችሁ የአርቡ ጋቢና

ቪኦኤ ወይም ጋቢና ሙዚቃ ፕሮግራማችን ተጀምሯል። አብራችሁ እንድትቆዩ በመጋበዝ እንግዲህ የተለያዩ ሙዚቃዎችን ዛሬ አዘጋጅቻለሁ ከአዲስም ቆየት ካሉትም። ፕሮግራሜን የምጀምረው እንግዲህ በሁለት ሙዚቃዎች ይሆናል። በእውቀቱ ሰው መሆን ይሰኛል መነሻ የተሰኘ ሙዚቃ አለው። ከዛም በማስከተል ደግሞ አቡሽ ሰሚራ

ኢቲ ሰሚራ የሚለው ሙዚቃ ወደ እናንተ አደርሳለሁኝ። አብሯችሁኝ ቆዩ። ትሩ ሲታ ተመኛ ልበለ አንድነቱ ዋር ትልቅ ጥላን ወንደር ሲታ አሎድንበል የታሪክ ፊደል ብራናዬ ዝናው ማተቡ ቱራቱ ጎንደር የነቱ ዝናው ማተቡ

i'll <Sessizlik> stay

i

Yeah.

समीर, समीरा समीर, समीरा समेरा बुला समेरा समेरा समेरा हाला समीरा

we

we <laughs>

ዲጄ ፋቱ ጋቢና ቪኦኤ ነው ፕሮግራሙ። በማስከተል ሁለት ሙዚቃዎች በድጋሚው ወደ እናንተ ይደርሳሉ። ሊጋባው በየነ በጣም የተወደደ አዲስ ሙዚቃ ነው በግዛቸው ተክለ ማርያም። ከዛም ደግሞ ናማ ናዝሬት ሀይለ ማርያም። ሁለቱም ከዚህ ከዲሲ ነው ይህንን ሙዚቃ የለቀቁት የዲሲዎች ናቸው እና የዲሲዎች ሙዚቃ እንድታደምጡ እንጋብዛለን። ፕሮግራማችን ጋቢና ቪኦኤ በፌስቡክ ላይቭ

ቪኦኤ አምሃሪክ ፔጃችን ላይ እየተላለፈ ነው። እዛ ላይ ማስተያየት መስጠት ትችላላችሁ፣ ማካፈል ትችላላችሁ፣ ሼር ማድረግ ትችላላችሁ፣ ለሰዎች በሙሉ እንዲደርሳቸው። የኮራ ሄደ እንደተጀነነ ጠጅ ጠጣ ቢሉት ውሃዬ ለመነ። ሊገባው በየነ።

Thank you.

i

አልብሶ ስለ ክብሬ ሲባል ይገባልሽ ገዝግዞ ሊገባው በየነ ነገን ደጉም በኖ አልኮል የሚቀረው ስንቱ ሰው በምስር ብኩርናውን ሸጠው ሊገባው በየነ እንደ ቆራ ሞተ እንደ ተጀነን ጠጅ ጠጣ ሲሉ ውሃ የለመነ

Ye, diga, ma, wo,

አድማጮቻችን የምታደምጡት ጋቢና ቪዮኤ ነው። እንግዲህ በዚህ አጋጣሚ በዚህ ሳምንት ዓለም ካጣችው እውቅ ጃዝ በተለይ ደግሞ የሳውት አፍሪካ ጃዝ በአፓርታይዱም ጊዜ በጣም በሙዚቃ ትልቅ ሚና የተጫወተ ሂዩ ማሰካላ ባለፈው ሳምንት ከዚህ ዓለም በሞት ተለይቷል። እንግዲህ ይሄ ድንቅ ብርቅዬ ኮከብ ሙዚቀኛ

ብዙ ብዙ ብዙ ነገሮችን ለአፍሪካ ያበረከተ ሙዚቀኛ ነው። በዚህ አጋጣሚ እንድናስታውሰውና በዚህ አጋጣሚ ስራዎቹን በማድመጥ ስራዎቹን በማጋራት ታሪኩን በማንበብ እንድታውቁትና ምን ምን እንደሰራ አንድ ፕሮግራም እየሰራው ነው እሱን እንግዲህ ፌስቡክ ፔጃችን ላይ ሰሞኑን ለጥፈዋለን። አብራችሁን ሁኑ። እንግዲህ በጣም ያሳዝናል። ሂዩማስ ካላ የድንቁ

አስደናቂው የሳውዝ አፍሪካ ሙዚቀኛ ባለፈው ሳምንት አርፏል። ፕሮግራማችን ይቀጥላል። ሚኪ ጎንደርኛና ያሬድ ነጉ አዲስ ሙዚቃ ሰርተዋል። ሸጌ የተሰኘ ስ ሱና ድምጠው

In Line be

Herr konnt du Pistachunen minen I you

وينك عقلم برتاينا دو الموسيقى ان

እንዲህ እንዲህ እያልን እንግዲህ ወደ መጨረሻው ሙዚቃ ደርሰናል። መስፍን ብርሃኔ ነው የመጨረሻው ሙዚቃ፣ የትግርኛው ሙዚቃ ነው ሰላም አላዋ ይሰኛል። እሱም በመጋበዝ እሰናበታለሁ። ዲጄ ፋቱ ነኝ። ኢንስታግራም ላይ ዲጄ ፋቱ፣ ዲጄ ፒች ቲስዩ ብላችሁ ብትቀጠሉኝ በጣም ደስ ይለኛል። ስለ አዳምጣችሁኝ፣ አብራችሁ ስለቆያችሁ በጣም አመሰግናለሁ። በፕሮግራሙም ዘና ፈታ እንዳላችሁ ምንም ጥርጥር የለኝም። መልካም ቅዳሜና እሑድ። ደህና ሁኑ

سلام الله سلام الله سلام الله سلام الله سلام الله سلام الله سلام الله سلام الله سلام الله سلام الله سلام الله سلام الله سلام الله

بابا عيني بابا عيني بابا عيني يا عيني يا